እስልምና ሃይማኖት ወደ ኢትዮጵያ ገብቶ መስፋፋት የጀመረው ከሞላ ጎደል ሃይማኖቱ ራሱ ከተፈጠረበት ጊዜ አንስቶ እንደሆነና በአብዛኛው በሰላማዊ መንገድ እንደ ተስፋፋ የታሪክ ተመራማሪው ዶክተር ክንዴነህ እንደግ ገልጸዋል። ምሁሩ በአዲስ አበባ ዩኒቨርሲቲ በኢትዮጵያ ጥናትና ምርምር ተቋም የታሪክ ተመራማሪ ናቸው። የማስተርስና የዶክተርነት ጥናታቸው በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ላይ ያተኮረ ሲሆን ስለ እስልምናም ጠለቅና ሰፋ ያለ ጥናት አድርገዋል። ዶክተር ክንዴነህ እንደግን ያነጋገረቻቸው አዳነች ፍሳሐይ ናት። እስልምና በኢትዮጵያ የገባበትን ጊዜ በማብራራት ይጀምራሉ። የእስልምና በኢትዮጵያ ያለው ታሪክ እምነቱ ካለው እድሜ እኩል ነው ማለት እንችላለን። ይሄ እንግዲህ በሌላ አነጋገር ኢትዮጵያ እስልምናን እምነቱ በአረቢያ ምድር በተጸነሰ ማግስት ከተቀበሉ ወይንም ከእምነቱ ጋር ከተዋወቁ ሀገሮች ግንባር ቀደሟ ናት ማለት እንችላለን ማለት ነው። እስልምና ወደ ኢትዮጵያ የገባበት ሁኔታ ከሰባተኛው ክፍለ ዘመን ጀምሮ ለሚቀጥሉት ምዕተ ዓመታት በአንድ በኩል በኢትዮጵያ የክርስትና እምነት ተከታዮችና የእስልምና እምነት ተከታዮች መካከል የነበረውን ግንኙነት በሌላ በኩል ደግሞ በኢትዮጵያና በመካከለኛው ምስራቅ በነበሩ እጅግ ሀያል የእስልምና ኃይሎች መካከል የነበረውን ግንኙነት በመቅረጽ በኩል ከፍተኛ ሚና ተጫውቷል። እንግዲህ ከእስልምና ታሪክና አስተምህሮት እንደምንረዳው ነቢዩ መሐመድ በስድስት አስር ዓመት ዓለም ይሄ በፈረንጆች አቆጣጠር ማለት ነው። አርባኛ ዓመት ከሞላቸው ጀምሮ ከፈጣሪያቸው የሚቀበሉትን መልእክት ማለትም የቅዱስ ቁርአንን ትምህርት እስከዛ ጊዜ ድረስ የባዕድ አምልኮ ተከታዮች ለነበሩ የአረቢያ ህዝቦች ማስተማር ጀመሩ። ትምህርቱ ባለቤታቸውንና አንዳንድ የቅርብ ዘመዶቻቸውን ጨምሮ ጥቂት ተከታዮችን ቢያፈራላቸውም በአብዛኛው ቶሎ ተቀባይነትን አላገኘም። ይልቁንም የነቢዩ መሐመድ ስብከት የፖለቲካና የኢኮኖሚ ጥቅማችንን ያሳጣናል በሚል ስጋት ውስጥ የወደቁ የመካ የጎሳና የነገድ አለቆችና ሹማምንት ነቢዩ መሐመድ እና ተከታዮቻቸውን ማዋከብ ጀመሩ። ወከባና ማሳደዱ እየከፋ ሲሄድ ነቢዩ መሐመድ የተወሰኑት ተከታዮቻቸው ቀይ ባህርን አቋርጠው ወደ ኢትዮጵያ እንዲሸሹ አደረጉ። በወቅቱ በርዕሰ መዲናዋ ማለትም አክሱም የነበረው የኢትዮጵያ ንጉስም ምንም እንኳን ክርስቲያን ቢሆንም ስደተኞቹን ተቀብሎ በልዩ እንክብካቤና ፍቅር እንዳስተናገዳቸው ከተጨባጭ የታሪክ ድርሳናት መገንዘብ እችላለን ማለት ነው። ለምን ኢትዮጵያን መረጡ? እንግዲህ ኢትዮጵያ በዛን ጊዜ የክርስትና ሃይማኖት ትከተል ነበረ። አዎ እውነት ነው። ጥሩ ጥያቄ ነው። ኢትዮጵያን የመረጡበት አንድ ምክንያት ምንድን ነው? እንግዲህ በጊዜው በነበራቸው መረጃ፣ ምክንያቱም የቅርብ ግንኙነት ነበረ በኢትዮጵያና በአረቢያ በኢትዮጵያና በጊዜው በነበረው የመካከለኛው ምስራቅ አካባቢ ቅርብ ግንኙነት ስለነበረ የመረጃ ፍሰቱ እንደ ልብ ነበር እና በነበራቸው መረጃ መሰረት በጊዜው የነበረው የአክሱም በአጠቃላይ አስተዳደሩ በተለይም ደግሞ በጊዜው የነበሩት ንጉስ በጣም ደገኛ ንጉስ፣ አስተዳደራቸው ጥሩ እና ለሕዝቡ አሳቢ ጥሩ ንጉስ ናቸው ብለው ስለሚያስቡ ተከታዮቻቸው ወደዛ ቢሄዱ ጥሩ አቀባበልና መስተንግዶ ያገኛሉ፣ ከነበረው ማሳደድና ወከባም ሊያመልጡ ይችላሉ ብለው ስላሰቡ ነው። የአካባቢው የመካ ሹማምንት ደግሞ የራሳቸውን መልእክተኞች ከልዩ ልዩ ስጦታና እጅ መንሻ ጋር ወደ ኢትዮጵያው ንጉስ በመላክ ስደተኞችን መልሶ እንዲሰጣቸው አሳልፎ እንዲሰጣቸው በማለት ነው ለማግባባት ሞክሮ የነበረ ቢሆንም ንጉሱ ግን እነዚህ እንግዶቼ ናቸው፣ አሳልፎ ያልሰጣችሁም በማለት ሳይሳካላቸው ቀርቷል። ይሄ ነው ማለት ነው እንግዲህ ኢትዮጵያ በነቢዩ ሙሀመድና በተከታዮቻቸው ዘንድ ልዩ ክብርና ሞገስ እንዲኖራት ያደረገው ማለት ነው። ነቢዩ መሀመድ ኢትዮጵያን እንደ ክፉ ቀንደራሽ እንደ ባለ ውለታ እንዲቆጥሯት አድርጓል ማለት ነው። የንጉሱ ውለታ እንግዲህ በዛን ጊዜ የነበረው ንጉስ የእስልምና ሃይማኖት ተቀብለዋል ይባላል። በሌላ በኩል ደግሞ ሙስልም የኢትዮጵያ ንጉስ አልነበረምና ይሄ እውነት አይደለም የሚሉና እርስዎ እንግዲህ እንደ ታሪክ ተመራማሪ የሚያውቁት ነገር ካለ ስለዚህ፣ በእውነቱ እኔ በዚህ ዙሪያ ያደረግኩት የተለየ ጠለቅ ያለ ጥናት የለም። አንቺ እንዳልሽው እንደዛ የሚባል አፈ ታሪክ አለ። ንጉሱ እምነታቸውን ቀይረው ሙዝሊም ሆነው ነበር። ከዛ በኋላ ግን ህዝቡ በአብዛኛው በጊዜው የነበረው በአክሱም እና በአካባቢው የነበረው ህዝብ ክርስትናን ተቀብሎ ስለነበረ አመፅ ይነሳብኛል ብለው በማሰብ ይፋ ሳያወጡት ቆዩ የሚል አፈ ታሪክም አለ። እንዲያውም ደግሞ የለም ከክርስትና ወደ እስልምና እምነታቸውን መለወጣቸውን በይፋ ተናግረው እንዲያውም ህዝቡ አምጾባቸው ነበረ የሚልም አለ። እነዚህ ግን እንግዲህ ይሄ አፈ ታሪክ ነው እና በማስረጃ የተደገፈ ማረጋገጫ ማቅረብ አይቻልም። ግን መነሻው የሚመስለው በጊዜው ባልተለመደ ሁኔታ የክርስቲያን ንጉስ ሆኖ የእስልምና እምነት ተከታዮችን ለዛውም የሀይማኖቱ አስተምሮት ምንድን ነው እሚለው እንኳን ገና በጣም ባልጠራበት ሁኔታ እንደዚህ አይነት መስተንግዶ ማድረግ የተለመደ ስላልነበረ ከዚህ ተነስቶ እሚነገር አፈ ታሪክ ይመስለኛል። እምነታቸውን ለመቀየራቸው ምንም አይነት ማረጋገጫ የለም። እንዴት እንደገቡ ታሪኩን ነገሩን። እንግዲህ እስልምና ሃይማኖት ኢትዮጵያ እንዴት ተስፋፋ? ንጉሱ ያደረገውን ውለታ በማሰብ ነቢዩ መሀመድ ኢትዮጵያንና ኢትዮጵያውያንን አትንኩ የሚል ትዕዛዝ እንዳስተላለፉ በቅዱስ ቁርአን ባይሆንም በሀዲሱ ተጽፎ ይገኛል እና ይህ ትዕዛዝም በተከታታይ በመካከለኛው ምስራቅ በተነሱ ኃያላን የእስልምና ኃይሎች ዘንድ እንደ ጥብቅ እና የማይሻር መመሪያ ተወስዷል። ስለሆነም ለምሳሌ ያህል እስልምና ከተጀመረ በኋላ በተለያዩ የዓለም ክፍሎች በከፍተኛ ፍጥነት ነው የተስፋፋው። ለምሳሌ ከአረቢያ ተነስቶ ሰሜን አፍሪካን በአጠቃላይ አዳርሶ ሜዲትራኒያን ባህርን ተሻግሮ እስከ ስፔን ድረስ በሚገርም ፍጥነት እስልምና ተስፋፍቷል። እንደገና ከአረቢያ ላይ ሆነን ደግሞ ወደ ምስራቁም እስካሁኗ ኢራን እስከ አፍጋኒስታን ድረስ በከፍተኛ ፍጥነት ሲስፋፋ ለዚህ መስፋፋት የኃይል እርምጃ የማይናቅ ሚና እንደነበረው እናያለን። የኃይል እርምጃ ማለት እንግዲህ እምነቱ በተወሰነ ደረጃ እምነትን ለማስፋፋት በሚካሄዱ ጦርነቶች ጭምር እምነትን ለማስፋፋት ባይሆንም፣ አንዳንዶች እምነትን ለማስፋፋት አይደለም። የግድ እምነቱ በህዝቡ ዘንድ ለመስረት ረጅም ጊዜ ፈጭቶበታል። ነገር ግን የእስልምና ግዛትን ለማስፋፋት እንግዲህ፣ ግዛቱ ተስፋፍቶ ህዝቡ ወዲያውኑ በሀይል እምነትህን ቀይር ላይባል ይችላል። ግን የእስልምና ግዛት ተስፋፍቷል። ይሄም ደግሞ ከሃይማኖቱ ጋር ለምሳሌ የአረብኛ ቋንቋ አብሮ እንዲፋፋ ሁኔታዎችን አመቻችቷል። በኢትዮጵያ ግን ሁኔታው የተለየ ነበር። ይህንን ለማለት ፈልጌ ነው። እሺ፣ ለምሳሌ ኢትዮጵያውያን እስልምናን የተቀበሉት የብሔር የቋንቋ ማንነታቸው ሳይለወጥ ነው። ማለትም ኦሮሞው፣ ሶማሌው አማራው፣ ትግሬው፣ አደሬው ይሄንን ኦሮሞነቱን፣ ሶማሌነቱን፣ አደሬነቱን ሳይለውጥ ነው እስልምናን የተቀበለው። በሌላው ዓለም ግን እንዳልኩት አረብኛ ሌላውን ቀደምት ቋንቋ እየዋጠ እየለወጠ ነው የተስፋፋው። በኢትዮጵያም የእምነቱ አፋፊዎች በአብዛኛው ነጋዴዎች ነበሩ ማለት እንችላለን። ማለትም በአሁኑ አነጋገር በአስመጭና ላኪነት ልበልሽ፣ በውጭ ንግድ፣ በአገር ውስጥም የተሰማሩ ነጋዴዎች፣ እንደዚሁም ደግሞ እስልምናን እየተዘዋወሩ ይሰብኩ የነበሩ ምሁራን እና የእምነቱ ቅዱሳን ሰዎች ነበሩ ያስፋፉት። እና ይሄ ማለት በኢትዮጵያ እስልምና የተስፋፋው በአብዛኛው በሰላማዊ መንገድ ነበር ለማለት እንችላለን። መስፋፋቱም ደግሞ ዘገምተኛ ነበር። በእውነቱ ኢትዮጵያ በዛ ሁኔታ ልክ እስልምና ከተጀመረ በ አምስት ዓመት ማለት እንችላለን ውስጥ ከእስልምና ጋር ተዋውቃለች። ቅድም በመግቢያችን ላይ በዘረዘር ነው ሁኔታ ከዛ በኋላ ግን ቀስ እያለ ነው እምነቱ የተስፋፋው እና የተስፋፋውም በአብዛኛው የንግድ ማዕከላት በነበሩ ቦታዎች፣ እንዲሁም በቆላማው የሀገራችን ክፍሎች በተለይም ደግሞ በአርብቶ አደሩ አካባቢዎች ነበር ለማለት እንችላለን። በአብዛኛው ኢትዮጵያ ክርስትና ሃይማኖት የበላይነት የነበረው ኦርቶዶክስ ክርስትና ነው። እና ከኦርቶዶክስም ሆነ በአጠቃላይ ከክርስትና ሃይማኖት ጋር ምን አይነት ግንኙነት ነው የነበረው እስላም እዛ ሲገባ? ምክንያቱም ቀድሞ የመጣው ኢትዮጵያ ክርስትና እንደሆነ ይታወቃል። ኦርቶዶክስ ሃይማኖት እስላም ከዛ በኋላ የመጣ ነው እና እንዴት ነበረ ግንኙነታቸው? እንግዲህ አንቺ አሁን እንዳልሽው ይሄንን ጥያቄ ለመመለስ በመጀመሪያ ከአክሱም ዘመን ጀምሮ እስከ ኃይለ ሥላሴ እስካሁን ዘመን መጨረሻ ድረስ የነበሩ ስሮ መንግስታት ማለትም ዘውዳዊው ስርዓት በአጠቃላይ ማለት ነው የክርስቲያን በተለይም ደግሞ የኦርቶዶክስ እምነት አራማጅ ማለት እንችላለን ስርዓት እንደነበረ መገንዘብ ያስፈልጋል። ይህ ማለት እንግዲህ ስርዓቱ በባህሪው ለኦርቶዶክስ ክርስቲያን የሚያዳላ ነበር ማለት ነው። የአስተዳደር ዘይቤውም ብናይም በኦርቶዶክስ ክርስቲያን ሃይማኖት መርሆች ላይ የተመሰረተ ነበር። ይህ ማለት እንግዲህ ሙስሊሙ ማህበረሰብ በአገሪቱ የፖለቲካ፣ የኢኮኖሚ፣ የባህል ለአጠቃላይ እንቅስቃሴዎች የነበረው ስፍራ ከክርስቲያኑ ያነሰ እንዲሆን አድርጎታል ማለት ነው። ስለሆነም በአንድ በኩል እንግዲህ በሁለቱ እምነት ተከታዮች መካከል የነበረው ግንኙነት የግንኙነቱ ታሪክ በተወሰነ መልኩም ቢሆን የአድልዎ፣ የመገለል እና የጭቆና ታሪክ እንደነበረ ማመንና መረዳት ያስፈልገናል ማለት ነው። አሁን እንግዲህ ይህ ሁኔታ በቅርቡ ከኃይለ ስላሴ ጊዜ ጀምሮ ማለት እንችላለን ትንሽ መጠነኛ የሆነ መሻሻል አሳይቷል። ማለትም በኃይለ ስላሴ ጊዜ ለምሳሌ አንዳንድ የእስልምና ሃይማኖት በዓላት በብሔራዊ ደረጃ ለምሳሌ እንዲከበሩ የመፍቀድ ሁኔታ ነበር። በደርግ ጊዜም እንደዚሁ የነበረው ረጅሙ የአድሎ እና የመገለል ታሪክ በመጠኑም ቢሆን እየተቀረፈ እንደሄደ እናያለን። ደርግ ሁላችንም እንደምናውቀው ለሁሉም እምነቶች የነበረው አመለካከት በጎ አልነበረም። ይሄ ግን ለእስልምና የተሻለ ሁኔታ ፈጥሮለታል። በመጠኑም ቢሆን በይፋ እስልምና ከክርስትና እኩል እንደሆነ የሚያሳዩ ነገሮች ነበሩት። ለምሳሌ በአንዳንድ የብሔራዊ ክፍለ በዓላት የኦርቶዶክሱ ሊቀ ጳጳስ ከሙዝሊሙ መሪ ጋር እኩል ሆነው መታየት፣ እንደዚህ አይነት ነገሮች የተጀመሩበት ሁኔታ እንደነበረ እናያለን። አክሱም አካባቢ ለምሳሌ ሙስሊሞች መሬትም መያዝ አይችሉም ነበረ። መስጊድም መስራት አይችሉም ነበር። በደርግ ጊዜ ነው መሰለኝ እንደዛ መሬት የመያዝ መብትም ምንም የተሰጣቸው። ልክ ነው፣ ልክ ነው። አዳነች ልክ ነሽ። ይሄ በአክሱም ብቻ ሳይሆን በጎንደር ዘመን ብለን ከዛም በፊት በነበረው የኦርቶዶክስ ሃይማኖት የበላይነት በሚንጸባረቅበት የዘውዳዊ ስርዓት ሙስሊሞች ርስት የላቸውም ነበረ። የርስተ ጉልት ባለቤት መሆን አይችሉም ነበር። እና ስታዩ በአብዛኛው ለዚህ ነው ሙዝሊሞች በብዛት በንግድ ስራ ላይ ነበር የሚሰማሩት። ይሄም መሬት የማግኘት መብት ስላልነበራቸው ነው። እና እውነት ነው። እሺ፣ ቀጥሉ። ቅድም በጀመሩት ወደ አሁን አስተዳደር ደግሞ አምርተው ነበረ። አዎ፣ እንግዲህ ከደርግ ስርዓት ውድቀት በኋላ ሁኔታው በጣም የተቀየረበት ሁኔታ ነው የምናየው። ማለትም በአሁን በኢፍድሪ ህገ መንግስት ማለት ነው የእምነት እኩልነት ተረጋግጧል። ስለዚህ አሁን በደርግ ጊዜ የተጀመረው ማለትም ቤተ ክርስቲያን የነበራትን የበላይነት አጣለች። ስለዚህ ይሄ እንግዲህ የእምነት እኩልነት እንዲሰፍን መሰረቱን የጣለ ሆኖ፣ ግን ከዛ በኋላ በህግ ደረጃ የተረጋገጠው በኢፌዴሪ ህገ መንግስት ነው ማለት ነው እና የሁለቱን እምነት ተከታዮች ግንኙነት ስናይ በአንድ በኩል ይሄንን አይነት ታሪካዊ ግንኙነት እንደነበረ እናያለን። በሌላ በኩል ግን የእርስ በርስ ግንኙነቱ በጣም የሚያስቀና የወንድማማችነት አብሮ የመኖር ረጅም ታሪክ የነበረው እንደሆነም ደግሞ ማየት ይቻላል። ይሄን ምን ለማለት ፈልጌ ነው? አሁን ለምሳሌ የአንዱ እምነት ተከታይ በሌላው እምነት ተከታይ፣ ክርስቲያኑ በሙዝሊሙ ማህበረሰብ ወይም የሙዝሊሙ ማህበረሰብ በክርስትና እምነት ተከታዩ ላይ ተነሳስቶ ያደረሰው እልቂት ወይም የእርስ በርስ ጦርነት በረጅሙ ታሪካችን የለም ማለት እንችላለን። በጣም እስከ ቅርብ ጊዜ ከታዩ አንዳንድ ክስተቶች ድረስ ግን። ይሄ ማለት የሁለቱን እምነት ተከታዮች በተለያየ ጎራ ያሰለፈ ጦርነት አልነበረም ማለት አይደለም። አንዳንድ የእርስ በርስ ጦርነቶች ነበሩ፣ ክርስቲያኑና ሙዝሊሙ በተለያየ ጎራ ተሰልፈው የተዋጓቸው። ምን ለማለት ፈልጌ ነው? ይህ ጦርነቶች መንስኤ ግን በአብዛኛው ፖለቲካዊና ኢኮኖሚያዊ እንድምታ ያለው ሆኖ ነው የምናገኘው። ነገር ግን ሃይማኖቱ እንደ ሽፋል ይጠቀሙበት ነበር ማለት ነው። ለምሳሌ እንደ ግራኝ መሐመድ ጊዜ በሙስሊም እና በክርስቲያን ሳይሆን የስልጣን መያዝና የኢኮኖሚ ጉዳይ ነው ማለት ነው። እውነት ነው። አሁን እንግዲህ በግራኝ መሐመድ ጊዜ የነበረው ሁኔታ ከዛ በፊትም በዛ ደረጃም ባይሆን በተለያዩ የሀገራችን ክፍሎች የራስ ገዝ የእስልምና ራስ ገዝ አስተዳደር የሚመስል አስተዳደር የነበራቸው ሙስሊም ሱልጣኔት የምንላቸው ነበሩ። አሁን እነሱ ከማዕከላዊው መንግስት ጋር የነበራቸው ግንኙነት ምንድን ነው? ማዕከላዊው መንግስት እነዚህ አካባቢዎች በራሳቸው የእስልምና ስርዓት እንዲተዳደሩ ይፈቅድ ነበር። ወየት የት አካባቢ የይፋት ለምሳሌ ሸዋ አዳል? ሀድያ፣ ዳዋሮ የሚባሉ የሙስሊም ራስ ገዛ አስተዳደሮች ነበሩ። እና እነዚህ በዘመናዊ ቋንቋ ራሳቸውን በራሳቸው የማስተዳደር መብት ተሰጧቸው ነበረ። ማዕከላዊው መንግስት ከነሱ የሚጠብቀው በአብዛኛው የማዕከላዊውን መንግስት የበላይነት መቀበል፣ የበላይነቱን መቀበላቸውን የሚያረጋግጡት ለምሳሌ አመታዊ ግብራቸውን አስበው ሰፍረው ወስደው መክፈል ነው። ነገር ግን አንዳንድ ጊዜ ጉልበት ሲሰማቸው ይሄንን ግብር አንከፍልም ለማዕከላዊው መንግስትም የበላይነት እውቅና አንሰጥም የሚሉበት ሁኔታ ነበረ። እነዚህ የሙዝሊም ሱልጣኖች የምንላቸው የነበሩበት አካባቢ ኢትዮጵያ ለውጭ ንግዷ በጣም ቁልፍ የሆኑ ቦታዎች ነበሩ። ስለዚህ አንዳንድ ጊዜ የንግዱን ሂደት የማደናቀፍ ሁኔታም ነበረ። ለምሳሌ በዛ አካባቢ የሚሄዱ ነጋዴዎችን ይዞ ንብረታቸውን አንሰጥም ማለት። እንደዚህ አይነት ሁኔታዎች በሚከሰቱበት ጊዜ ጦርነቶች ይነሳሉ። ማዕከላዊ መንግስት ጦር አዝምቶ ለማስገበር ወደ እነዚህ ቦታዎች ጦርነት ያውጃል። በዛ ጊዜ እንግዲህ የማዕከላዊ መንግስት ጦር የኦርቶዶክስ እምነት ተከታይ የሆንና እነዚህ የአመፁት ግዛቶች ጦር ደግሞ በብዛት የእስልምና እምነት ተከታዮች ጦር ይሆናል። ስለዚህ እነዚህ እንደ ሃይማኖት ጦርነት ይቆጠራሉ ነገር ግን እንዳልኩሽ ዋናው ምክንያት ኢኮኖሚያዊ ነው ህዝቡ እርስ በርስ የሚያደርገው ጦርነት አይደለም ሙስሊም ሃይማኖት በኢትዮጵያ በማህበራዊ ኑሮም ሆነ በሌላ ያበረከተው አስተዋጽኦ ካለ አዎ በጣም ብዙ መጥቀስ ይቻላል ይሄ የእርስ በርስ ግንኙነቱ በጣም ሰላማዊ ነበር በጣም የወንድማማችነት መንፈስ አብሮ የመኖር የሚያስቀና ታሪክ አለው በተቀረው አለም የነበረውን ግንኙነት ስናየው። ሁል ጊዜ ሽኩቻ፣ ጦርነት፣ እርስ በርስ መጠፋፋት የነበረበት በብዛት የእንደዚህ አይነት የእርስ በርስ መጠፋፋት ታሪክ ሲሆን በእኛ ሀገር ግን እንደዚህ አልነበረም። ለምሳሌ የቤተ ክርስቲያን አሰሪ ኮሚቴ ሲቋቋም ከጥንት ጀምሮ እስከ ገጠር በጣም ሩቅ ገጠር ቦታዎች ድረስ በአካባቢው የነበሩ ሙዝሊሞች የቤተ ክርስቲያን አሰሪ ኮሚቴ ውስጥ ገብተው በገንዘባቸው ሌላም አስተዋጽኦ ሲያደርጉ እናያለን። ይሄ በጣም የሚያስቀና ታሪክ ይመስለኛል። በሌላ በኩልም ደግሞ ሙዝሊሞች በተለይ በእውነት በአገራችን የንግድ እንቅስቃሴ ላይ ከፍተኛ የሆነ አስተዋጽኦ የነበራቸው ከጥንት ጀምሮ ሙዝሊሞች ናቸው። የዚህ ምክንያቱ በአንድ በኩል የመሬት አለመኖር ሊሆን ይችላል ግን በብዛት ይሄንንም አስተዋጽኦ እናያለን። ሌላም ከውጭ ጋር በነበረን ግንኙነት ሙስሊሞች ያደረጉት በጣም በርካታ አስተዋጽኦ እንደነበረ ማየት ይቻላል ማለት ነው። እሺ እንግዲህ እስካሁን ያላነሳ ነው መጠቀስ አለበት የሚሉት ካለ ወደ ማገባደድ ስለሆን ጊዜያችን እያለቀ ስለሆነ በእውነት ያልተጠቀሰ እንግዲህ አሁን ወዳለው ሁኔታ የሚያመራ ነው የሚሆነው። አሁን ሁላችንም እንደምናውቀው አንዳንድ አላስፈላጊ የሆኑ የውጥረት ሁኔታዎች እየተከሰቱ እንደሆነ እናያለን እና ማለት የምፈልገው ይሄንን በተለይ የሙዝሊሙ ማህበረሰብ ለረጅም ጊዜ አጦት የነበረውን መብት አግኝቶ የዚህ ውጤት የሕገ መንግስቱ የፈቀደው መብት ውጤት መሆኑን ተገንዝቦ ይሄንን በደስታ መቀበል ያለብን ነው የሚመስለኝ። እንጂ አሁን ለምሳሌ የእምነት ነጻነት ተፈቅዶ የሃይማኖት ቦታዎች ሳይሰሩ እምነትን ማራመድ አይቻልም። ስለዚህ እንደው አንዳንድ ከለመድ ነው ሁኔታ ውጭ ያሉ ነገሮችን ስናይ በሆደ ሰፊነት እና በትዕግስት በትግስት ማስተናገድ መልመድ አለብን እና ከረጅሙ ታሪካችን የምንማረው አብሮ የመኖርና የወንድማማችነቱ ታሪክ እንዳይጠፋ ለማሳሰብ ነው። አንዳንድ ጤናማ ያልሆኑ የውድድርም አሁን ለምሳሌ እዚህ ሀገር መቀስ ብታይ የሙስሊሙም የክርስቲያኑም አመታዊ በዓላትም በሚከበሩበት ወቅት አንዳንድ ውጥረቶች ይከሰታሉ። ይሄ መሆን የለበትም። ሁሉም መስኪዶች የግድ መሰራት አለባቸው። ግን እንደዛ ሲሆን ለምሳሌ እርስ በርስ የመደናቆር አይነት አንድ ቤተ ክርስቲያን ዜጋ ከተሠራ መስኪድም ያስፈልጋል በሚል በውድድር መንፈስ ሳይሆን እርስ በርስ በመከባበር መሆን አለበት ለማለት ፈልጌ ነው የሚያልኩት። እሺ እንግዲህ ዶክተር ክንዴነህ እንደግ ለሰጡኝ ማብራሪያ በጣም አመሰግናለሁ። እግዜር ይስጥልን በጣም እሺ። አብሮ ይስጥልን አዳነ። ዶክተር ክንዴነህን ንደገንና አዳነችን አመሰግናለሁ።